በመላ አገሪቱ የትራፊክ አደጋ አሳሳቢ ደረጃ መድረሱ ብቻ ሳይሆን ከአመት ዓመት ማሻቀቡም ጭምር በጣም እያሳሰበ ነው። የድሬዳዋ ከተማ ፖሊስ ትራፊኮች በተማሪዎች ላይ ትኩረት አድርገው በአጠቃላይ ደግሞ ለሕዝቡ እንዲሁም ለአሽከርካሪዎች እየሰጡ ባለው ተከታታይነት ባለው ትምህርት የሞት አደጋ መቀንሳቸውንና በተለይ ደግሞ በትምህርት ቤቶች አካባቢ የሚደርሱ የነበሩ አደጋዎች ወደ ዜሮ ሊባል በሚችል መልኩ ማውረዳቸውን ይገልጻሉ። ኮማንደር ማኦት ተሾመ በድሬዳዋ ፖሊስ ኮሚሽን የወንጀል መከላከልና ማህበረሰብ አቀፍ የፖሊስ አገልግሎት ዳይሬክቶሬት ዳይሬክተር ናቸው። እንግዲህ በዋነኛነት የትራፊክ አደጋ መለኪያዎች ተብለው የሚቀመጡት በሚደርሰው የሞት አደጋ መጠን ነው። በከተማችን በሁለት ሺህ ስምንት አመተ ምህረት ከፍተኛ የትራፊክ የሞት አደጋ የተከሰተበት አመት ነበር። ወደ አርባ አንድ የሞት አደጋዎች ተከስተዋል። አሁን በያዝነው በሁለት ሺህ ዘጠኝ አመተ ምህረት ወደ ሰላሳ አንድ ዝቅ ማድረግ ተችሏል። ይሄ እንግዲህ በዋነኛነት እኛ እንደ መለኪያ በምንወስደው የሞት አደጋ የሚታይ ነው የሚሆነው። ይሄ በጣም ለእኛ ትልቅ ስኬት አድርገን ነው የወሰድነው። እና በአጠቃላይ ዳታውን በተመለከተ ከሀያ አምስት በመቶ በላይ የትራፊክ የሞት አደጋን ቀንሰናል ብለን ነው የምናስበው። በሀገር አቀፍ ደረጃ የትራፊክ አደጋ ትምህርት የሚሰጠው አመት ተጠብቆ አንድ ለእናቷ በሆነች አሽከርክር ረጋ ብለህ ትደርሳለህ በምትል ዜማ ታጅቦ ነው። የድሬዳዋ ፖሊስ ትራፊኮች ይህን ለውጥ ለማምጣት የተጠቀሙበት ዘዴ እንዲህ ያብራራሉ ኮማንደር ማኦ በዋነኛነት የማህበረሰባችንን ግንዛቤ በማሳደግ የትራፊክ አደጋውን እንዲቀንስ ማድረግ ችለናል ብለን ነው የምንወስደው። ይሄን የምልበት ምክንያት አለኝ። በማህበረሰብ ግንዛቤ ማጣት ወይም ደግሞ ማነስ ምክንያት የሚከሰቱ የትራፊክ አደጋዎች አሉ። ይህንን በተቀናጀ መንገድ በተለይ እንደ ድሬዳዋ ፖሊስ ኮሚሽን የመንገድ የትራፊክ አደጋን ለመከላከል ባለን አደረጃጀት የማህበረሰብ አቀፍ የፖሊስ አገልግሎት አደረጃጀቶች አሉ በሁሉም መንደሮችና ቀበሌዎች፣ በአማካሪ ምክር ቤቶችም እንደ ዋነኛ ማህበረሰብ ችግር አድርገን በማንሰታችን በአጠቃላይ በከተማችን ባደረግነው ነው ንቅናቄ ይህንን ውጤት አምጥተናል ብለን ነው የምንወስደው። የግንዛቤ ማስጨበቅ ስራው ውጤት አምጥቷል ብለን መውሰድ የምንችልበት ደረጃ ላይ ነው ያለነው። በድሬዳዋ ፖሊስ ኮሚሽን የህዝብ ግንኙነት ባልደረባ እና ለብዙ ዓመታት በሞተረኛነትና የትራፊክ አደጋ ትምህርት በመስጠት የተሳተፉት ረዳት ኢንስፔክተር ጌትነት ዳባ በበኩላቸው ተከታዩን ብለውናል በተለይ ትምህርት ቤቶች ላይ በተማሪ ትራፊኮች በማሰልጠን እንዲሁም በትምህርት ቤት የመግቢያና የመውጫ ሰዓት ላይ የባንዲራ ሰዓት ላይ የተወሰኑ ሰዓቶችን በመውሰድ ከትምህርት ቤቱ ማህበረሰቡ ጋር በመተባበር ሰፊ እንቅስቃሴዎች ነው የምናደርገው። ያንንም ማድረግ በመቻላችን በትምህርት ቤት አካባቢ የደረሱ የነበሩትን የሞት አደጋዎች አሁን ባለኝ መረጃ ዜሮ ፐርሰንት በምንበት ደረጃ ላይ የሞት አደጋን መከላከል ችለናል። ያም ምንድን ነው በትምህርት ቤት አካባቢ ጠንካራ ስራ መሰራቱ ነው። አንድ አስተማሪ ገብቶ እንደምናደራችሁ ሲል ደህና፣ እግዚአብሔር ይመስገን የመንገድ ላይ የትራፊክን አደጋና ኤች አይቪ ኤድስ በጋራ እንከላከላለን የሚል መርህ ከማንገብ ደረጃ ደርሰዋል። በተለይ ተማሪዎች ላይ መስራት ወደፊት የመንገዱም አሽከርካሪም የሚሆነው ይህ ተማሪ ነው የመንገድ ተጠቃሚ የሚሆነው መንገዱንም ዲዛይን የሚያደረገው ህግም ላይ ስለ ትራፊክ እና ስለ መንገድ አጠቃቀም ያሉትን ምንትኖች የመጽሐፍ እድሉ የሚያገኘው የተማሪ ነው። ስለዚህ ግንዛቤ ያለው ተማሪ ማፍራት ነገ የመንገድ ላይ የትራፊክን አደጋ ለመከላከል ሰፊ አቅም ይሆናል ከሚል አንጻር ነው። በተለይ በአዲስ አበባ ከተማ እያጋጠመ ያለው የትራፊክ አደጋ አሳሳቢ ደረጃ ላይ ደርሷል። የትራፊክ ፖሊስ ኃላፊዎች አደጋው ጠጥቶ በማሽከርከር፣ ለእግረኛ ቅድሚያ በመከልከል የሚሉ ምክንያቶች በቀዳሚነት ይጠቅሳሉ። ሆኖም ግን የመንገዶች ምቹ ያለመሆ ን የመንጃ ፈቃድ በገንዘብ ማደል ከውጭ የሚገቡ ተሽከርካሪዎች ብቃትና የመሳሰሉት ሊመረመሩ ይገባል የሚል የብዙዎች አስተያየት ነው። በየቀኑ በተለያዩ አዲስ አበባ አካባቢዎች የሚያጋጥሙ የመኪና ግጭቶች በፖሊስ ትራፊኮች ተስማሙ ባይነት በገንዘብ ካሳ የሚሸኙት እንኳን ወደ መረጃ ቋቱ አይገቡም ቤት ይቁጠራቸው። በመሆኑም ትክክለኛ የአደጋ መንስኤዎች እየተለዩ ነው የሚለውንም ጥያቄ ውስጥ የሚከተው ይሆናል። ለዶይቼ ቬለ ራዲዮ ለተጠናቀረው ዘገባ